ኤስቢኤስ ራዲዮ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። የኮሮና ቫይረስ ወረርሽኝ ኢትዮጵያ ላይ ያስከተለው የጤና ጠንቆችን ብቻ አይደለም። ፖለቲካዊ ጋሬጣንም ደቅኗል። ወረርሽኙ የህብረተሰብ ጤና ላይ የደቀነውን አደጋ ተከትሎም ኢትዮጵያ ብሔራዊ ምርጫ ቦርድ ለነሐሴ 23 2012 ቀን ቆርጦለት የነበረው አገራዊ ምርጫ እንዲሸጋሸግለት ለሕዝብ ተወካዮች ምክር ቤት ለማቅረብ ግድ ተሰኝቷል። ምርጫው በወቅቱ የማይካሄድና በሥልጣን ላይ ያለውም መንግስት የስልጣን ዘመኑ በረሃ መስከረም የሚጠናቀቅ ከሆነ የስልጣን ክፍተት ህገ መንግስታዊ ውዝቀት ከመከሰቱ በፊት አራት አማራጮችን እነሆኝ ሲል የጠቅላይ ሚኒስትር አብይ አስተዳደር አቅርቧል። የአማራጮቹን ፋይዳና ትርጓሜ አስመልክተን ከረዳት ፕሮፌሰር ዘመላክ አይተነው በደቡብ አፍሪካ ዌስተርን ኬፕ ዩኒቨርሲቲ ፌሎና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናቶች ማዕከል ዋና ዳይሬክተር ጋር ተናግረናል መነሻ ችንን እያደረግነው የጠቅላይ ሚኒስትር አብይ አስተዳደር ከቀረባቸው አራት አማራጮች ውስጥ በቀዳሚነት የሰፈረው የህዝብ ተወካዮች ምክር ቤትን መበተን አማራጭነት ፋይዳና ህገ መንግስታዊ ይዘቱ ምን እንደሆነ በመጠየቅ ነው። የህዝብ ተወካዮች ምክር ቤትን መበተን በህገ መንግስት ውስጥ እንዳለ አማራጭ መንግስቱም ያነሳው ቢሆንም ብዙም ተቀባይነት ከሌላቸው አማራጮች ውስጥ ነው። በእርግጥ የህገ መንግስቱ አንቀጽ ስልሳ ጠቅላይ ሚኒስትሩ በሁለት ምክንያቶች ሊበትን ይችላል ይላል። አንደኛው የተለያዩ ፓርቲዎች ተመርጠው ፓርላማ ገብተው ኮዋሊሽን ፈጥረው ማለት የተወሰነ ማጆሪቲ ሲትስ የሚቆጣጠር ፓርቲ በሌለበት ጊዜ እና የተለያዩ ፓርቲዎች አንድ ላይ መጥተው የጋራ መንግስት የኮዋሊሽን መንግስት የሚባለውን መፍጠር ሲያቀታቸው ወይም የተፈጠረው መንግስት ሲፈርስ እና ሌላ ፕሬዚደንቱ ግብዣ አማካኝነት ሌላ መንግስት መፍጠር ሲያቀት የዛ ጊዜ ፓርላማው ተበትኖ ነው ከእንደገና ምርጫ ይካሄዳል ነው ይሄ ህገ መንግስቱ አንቀ ስልሳ ንዑስ አንቀጽ ሁለት ላይ ያለ ነው። ስልሳ ንዑስ አንቀጽ አንድ ላይ ግን ምክንያት ሳይጠቅስ በምን ምክንያት ጠቅላይ ሚኒስትሩ ፓርላማውን ማፍረስ እንደሚችል ሳይጠቅ የሚፈርሰውን ፓርላማ ስምምነት ብቻ በማግኘት ፓርላማውን ማፍረስ ይችላል ይላል። እና ምን ይላል? አዲስ ምርጫ ለማካሄድ የምትልም አለች። አሁን አንዳንዱ እሷን አዲስ ምርጫ ለማካሄድ የምትለዋን ብዙም አቴንሽን ባለመስጠት ፕራይም ሚኒስተሩ የፓርላማውን ፈቃድ በማግኘት መበተን ይችላል የሚለው ላይ ብቻ ፎከስ በማድረግ እንደ አማራጭ ይቀርባል። ነገር ግን ከላይ ዝም ብለው የህገ መንግስቱ ሀሳብ ምንድን ነው፣ ምን አይነት ፓርላማስ ነው የሚበተነው፣ የሚሉስን ጥያቄዎች ሳናነሳ ዝም ብለን ከላይ ከላይ አይተን የህገ መንግስቱን አንቀጽ ምናልባት ያ ይችላል ወደሚል ሊያደርስ ይችላል። ነገር ግን ህገ መንግስቱ ግን ይሄ የፓርላማው ስምምነት አግኝቶ መበተን የሚችለው ያ ፓርላማ ታሳብ የሚያደርገው የተወሰነ ጊዜ ህይወት ምንድን ነው ያለው ተርሙ ያላለቀ እና አዲስ ምርጫ ወይም ደግሞ በእንግሊዝኛ ብዙ ጊዜ ስናፕ ኤሌክሽን የሚባለው በሁለት ፓርላሜንታሪ ተርሞች መካከል የሚደረግ ምርጫ አምስት አመቱ ሳያልቅ ማለት ነው። ወይም በሌሎች ሀገር አራት አመቱ ሳያልቅ የሚደረግ ምርጫ የማካሄድ እንጂ ተርሙ ሊያልቅ ወራት የቀሩትን ፓርላማ በመበተን ኢኔኒ ኬዝ ምርጫ በሚካሄድበት ጊዜ በመበተን ነው ኬርቴከር ጋቨርንመንት ስታብሊሽ ማድረግን ታሳቢ ያደረገ አይደለም የሚል ክርክር አለ። አሁን ዋና ቁም ነገሩ ያለው ምንድን ነው፣ በህገ መንግስቱ ውስጥ ምን አይነት ቀዳዳዎች አሉን። ይሄን ምርጫ መቼም ማካሄድ አልቻልንም አንችልምም ስለዚህ ያው የግድ መሸጋገር አለበት። ህገ መንግስታዊ የስልጣን ሽግግር እንዲካሄድና በመሀሉ ፓወር ቫኪዩም እንዳይኖር ለማስወገድ ምን አይነት አማራጮች አሉ በሚል ካይንድ ኦፍ ጭንቀት የወለደው ነገር ነው እና ከአማራጮች አንጻር ይሄኛው በጣም ከህገ መንግስታዊነት አንጻርም ትንሽ ጉድለት ያለበት በኋላም ደግሞ እንደተባለው ፓርላማውን በትኖ ጠቅላይ ሚኒስትሩ ኬስቴከር ጋቨርመንት ነው የሚያቋቁመው። ያ ኬስቴከር ጋቨርመንት ምንም ስልጣን የለም ማለት ይቻላል። ያሉትን ህጎች ከማስፈጸም ውጭ ህግ ማውጣት አይችልም። ባጀት ማጽለቅ የሚችልም አይመስለኝም። ምክንያቱም ባጀት የሚያጸድቀው ፓርላማ ነው። የአስቸኳይ ጊዜ አዋጅ ማወጅ ቢያስፈልገው አፕሩቭ የሚያደረግለት ፓርላማ የለም እና ብዙ ውጥንቅጦች ውስጥ ለአገሪቷን ሊከታት ይችላል የሚል ፍርሃት አለ። ከዚህ አንጻር በእርከን ደረጃ ያው እንደ አንድ አማራጭ ተብሎ የተጠራና የተጠቀሰ ቢሆንም ከህገ መንግስታዊነቱም አንጻር ሆነ ህገ መንግስቱ ከሚፈልገው ምንም ስልጣን የሌለው ኬርቴከር መንግስት አንጻር ሲታይ በመንግስትም በሌሎች ፀሐፊዎችም ብዙ ተቀባይነት ያለው አልመሰለኝም። አንድ ፀሐፊ ብቻ ዶክተር መሀሪ የሚባሉ ይህ የተሻለ አማራጭ ነው ብሎ ከመከራከራቸው ውጭ ሌላ ይሄ ጥሩ አማራጭ ነው ብሎ የተከራከረ ሰው ከመንግስትም ሳይድ በህገ መንግስት ላይ ኮሜንት ከሚጽፉ ተማሪዎችና አስተማሪዎች ሳይድም ብዙ አላየሁኝም እንደዚህ ወደ ሁለተኛው ስናመራ የአስቸኳይ ጊዜ አዋጅ ማወጅ የሚል በሁለተኛ አማራጭ ይሆናል። በዛ ላይ እስ ያለት አስተያየት ምንድን ነው? እኔ እሱ ለምን አማራጭ ተብሎ እንደተጠቀሰም አንዳንዴ ትንሽ ግራ ይገባኛል። ምክንያቱም የአስቸኳይ ጊዜ አዋጁ ኦልሬዲ ታውጇል። የአስቸኳይ ጊዜ አዋጁ ኢቨን ኦፕሽኖቹ እነ አራቱ ኦፕሽኖች ለህዝብም ለተቃዋሚ ፓርቲዎችም ከመቅረባቸው በፊት ታውጇል። በእርግጥ አዋጁ ከመታወጁ በፊት የተጻፉ ጽሁፎች ላይ እንደ አማራጭ ቀርቦ ነበር። አዋጁን በማወጅ ህጋዊ በሆነ መልኩ ከምርጫ ጋር የተያያዙ እንቅስቃሴዎችን መገደብ እና በዛውም ምርጫውን ማሸጋገር ይቻላል የሚል አማራጮች በተለያዩ ጽሁፎች ቀርቧል፣ ከአስቸኳይ ጊዜ አዋጁ መታወጁ በፊት ማለት ነው። አሁን ምን ማለት እንደሆነ አልገባኝም። አሁን ያለውን ጊዜ አስቸኳይ ጊዜ አዋጅ ከሆነ ኦልሬዲ ፋክት ነው፣ መሬት ላይ ያለ ጉዳይ ነው። የምርጫው መሸጋገር ወይም ነሐሴ አካባቢ ድረስ ባሉት ጊዜ ውስጥ ከምርጫ ጋር የተያዘ ምንም ነገር ማድረግ ስለማይቻል አስቸኳይ ጊዜ አዋጁን ለመተግበር የወጣው የመንግስት ደንብም ብዙ ነገሮችን ስለሚገድ ሰዎች መገናኘት ከአራት ሰዎች በላይ ሆነ ቁጭ ማለት ሁሉ ይዘን መጨባበጠን ስለሚገድ፣ ይህ በሆነበት ሁኔታ የፖለቲካ ስራዎችን መስራት ካምፔን ማድረግ ስብሰባዎችን ማካሄድ ስለማይቻል ይሄ የአስቸኳይ ጊዜ አዋጅ ኢንፌክት ፖስፖን አድርጎታል ምርጫውን የሚልና የኔ አንደርስታንዲንግ እና፣ ለምን አማራጭ ሆኖ እንደቀረበ ራሱ አልገባኝም። እንግዲህ ምናልባት ኢሹ ሊሆን የሚችለው ነሐሴ ድረስም የዚህ የኮቪድ አስራ ዘጠኝ የቫይረሱ ስርጭት ቁጥጥር ላይ ካለዋለ ምን ይደረጋል ለሚለው በነሐሴ ስቲል የአሁን ያለው ፓርላማ ስልጣን ላይ ነው የሚሆነው። ስለዚህ ኤክስተንድ ማድረግ ይችላል። እሱ ከሆነ ያ ሲደርስ የምንነጋገርበት ጉዳይ ምን የሚሆነው። ሶስተኛው አማራጭ ሕገ መንግስትን ማሻሻል የሚል ነው። ሕገ መንግስትን ማሻሻል ሲባል በምን መልኩ ሊሆን ይችላል? አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ ተሻሻል የምትባለው እቺ የፓርላማውን ተርም በአምስት አመት የምትገድበው አንቀጽ አምሳ ስምንት ንዑስ አንቀጽ ሶስት በአምስት አመት ነው የፓርላማው ስልጣን። ከአምስት አመት በኋላ የፓርላማው ስልጣን ከማለቁ ቢያንስ አንድ ወር በፊት ምርጫ ይካሄዳል። የሚቀጥለውን ፓርላማ የዛኛው ፓርላማ ስልጣን ባለቀ በማግስቱ መሐላ ስነ ስርዓት አድርጎ ስራውን ይጀምራል የሚል እንድምታ ያላት አንቀጽ አምሳ ስምንት ንዑስ አንቀጽ ሶስት ናት። አሁን ሀሳቡ ምንድን ነው? በሌሎች ሀገሮች እንዳሉት እንደአንዳንድ ፓርላመንታሪ ሲስተም ያላቸው ሀገሮች እንዲህ አይነት ችግር እንደሚፈጠር ታሳቢ በማድረግ በህገ መንግስታቸው ሬግሌት አድርገውታል። እንዲህ አይነት ፓንደሚክ ቢነሳ፣ የአስቸኳይ ጊዜ አዋጅ ቢታወጅ፣ በሆነው ምክንያት ምርጫ ማካሄድ ባይቻል አሁን ያለው ፓርላማ ለአንድ አመትም ለስድስት ወርም እያሉ ደንግገው እነኚህን ታሳቢዎች ያደረጉ አንቀጾች አስገብተዋል በህገ መንግስታቸው። እኛ ጋር ስለሌለ እንግዲህ አንደኛው አማራጭ የተባለው ምንድን ነው? አንዳንዶቹ የህገ መንግስት ተርጓሚ ያስፈልግን ብለው የሚከራከሩት ስፔሻሊ አምስት አመቱ ካለቀ አለቀ ነው። እንዲሁም ትግራይ ክልል የህግ አማካሪ እንዳሉት ቁጥር አይተረጎምም። ስለዚህ ያለን አማራጭ ወይም ማሻሻል ነው ወይም ደግሞ መስከረም ሰላሳ ላይ ማንዴት የሌለው መንግስት ወይም ደግሞ ኮንስቲቱሽናል ህገ መንግስታዊ መሰረት የሌለው መንግስት ሊኖረን ነው ማለት ነው የሚል ከአንዳንዶቹም ተቃዋሚ ፓርቲዎች የሚሰማው ክርክር ነው። አንደኛ ህገ መንግስት ማሻሻል ጥሩ አማራጭ ነው ወይ? ሁለተኛ ህገ መንግስት ማሻሻልን ህገ መንግስታዊ በሆነ መልኩ አሁን ማካሄድ ይቻላል? የሚሉት ሁለት ጥያቄዎች አስፈላጊ ይመስልኛል። እዛ ላይ የእርሱ አስተያየት መጀመሪያ ህገ መንግስትን ማሻሻል ቀጥታኛ የሆነ ጥሩ መልስ ይሰጠናል። ብዙም ማያጣላ ማያጭቃጭቅ፣ በአንድ አመት አሁን ያለው ፓርላማ ስልጣኑ ዘንድ ይደረጋል። በዛ ሰዓት እነኝህን እነኝህን ስልጣኖች ኤክሰርሳይዝ ያደርጋል። በተወሰነ ጊዜ ውስጥ ምርጫ ማካሄድ አለበት የሚል መፍትሄ ማስገባት ቢቻሉ በህገ መንግስት ውስጥ በጣም ጥሩ ነው። ቀላሉ ጭቅጭቅም ማያስነሳውም ሊሆን ይችላል። ነገር ግን አሁን ባለው በእኛ ኮንቴክስት አንደኛ ጭር ጊዜ ፖለቲካዊ ችግሮችን ለመፍታት ተብሎ ቶሎ ብሎ ወደ ህገ መንግስታዊ ማሻሻል ከተሄደ እኔ መጥፎ ልምድ ማስተላለፍ ነው የሚል ፍርሃት አለኝ። ነገም መንግስት እስፔሻሊ ደግሞ ህገ መንግስቱን ለመቀየር የሚያስችል ድምፅ በፓርላማም፣ በክልላዊ መንግስታት እና ይሄ ሪፕሬዘንታቲቭ ካውንስሎቻቸው ውስጥ አለኝ በሚል ለትንሹም ለትልቁም ወደ ህገ መንግስታዊ ማሻሻል መሄዱ ጥሩ ፕሬስደንትም ጥሩ ልምድም ላይሆን ይችላል የሚል ፍርሀት አለ። ሌላው ደግሞ ብንፈልግ እንኳን አሁን ብንፈልግ እንኳን ሁሉንም የህገ መንግስቱን ማሻሻያ ስነ ስርዓት ድንጋጌዎችን በማሟላት ህገ መንግስታዊ በሆነ እና ህገ መንግስታዊነቱ ኬስችን በማይጠረግ መልኩ ማሻሻል ይቻላል የሚለው ላይም ትንሽ ችግር ያለበት አንደኛ የህገ መንግስት ማሻሻል በሚካሄድበት ጊዜ ህዝቦችን ማማከር እና ኮንሰልቴቲቭ የሆነ ፎረም ማዘጋጀት እንዳለብን ወይም መንግስት እንዳለበት ይገልጻል። በዚህ ሰዓት ኮቪድ አስራ ዘጠኝ ባለበት ሁኔታ ያንን ማድረግ ይቻላል ወይ የሚለው አስቸጋሪ ነው። አንዳንዶች በስቴት ኦፍ ኢመርጀንሲ ምክንያት ህዝብ መሰብሰብ ስላለበት እሱን ሪኳይርመንት ባናሟላም ችግር የለውም የሚል አይነት አስተያየት የሰጡ አሉ። ይሄ እንዲሁም ቅድም ያልኩትን መጥፎ ልምድ የማስተላለፉን ነገር እንዲሁም የባሰ ያባብሰዋል። ምክንያቱም በሚቀጥሉት ጊዜያት መንግስት መረጃን አንቀጽ ስቴት ኦፍ ኢመርጀንሲ እየጠበቀ ሊያሻሽል ነው ማለት ነው። ይሄም አደገኛ ስለሆነ ጥሩ አይመስለኝም። ሌላው ደግሞ የአንዳንድ ሰዎች ያረዳጥ የተወሰኑ የህገ መንግስቱ አንቀጾች በሙሉ የክልሎች ስምምነት የሚጠይቁ አሉ። ለምሳሌ ይሄ መብቶችን የሚገድቡ ህዝቦች ስንበራስ ማስተዳደር መብትን የሚነኩና የመሳሰሉ አንቀጾች በህገ መንግስት ያሉት ሁሉም ክልሎች ሊስማሙባቸው ይገባል። አንድ ክልል ቬቶ ሊያደርገው ይችላል የሚል ነው። አሁን ያለው አንደርስታንዲንግ ምንድን ነው የሚመስለው? ፓርላማውን ተርም ኤክስተንድ ማድረግ እነህን መብቶች ስለማይነካ በሁለት ሶስተኛ፣ በሌላኛው አማራጭ ማለት ነው በሁለት ሶስተኛ የክልሎች ድምፅ ስምምነት ህገ መንግስቱን ማሻሻል ይቻላል ማለት ሁሉም ክልሎች የግድ ሳይስማሙበት ማለት ነው። ግን አንዳንድ የህገ መንግስት ስኮላሮች ደግሞ የሚሉት ምንድን ነው የፓርላማውን ተርም ኤክስቴንድ ማድረግ መምረጥ መመረጥ መብት ጋር የተገናኘ ስለሆነና በሰብአዊ መብት ወይ ቢል ኦፍ ራይት በሚባሉት ውስጥ ያሉ ፖለቲካዊ መብቶችን ስለሚነካ ዋን ዌር ቢአዘር በቀጥታም ሆነ በተዘዋዋሪ ስለሚነካ የሁሉንም ክልሎች ስምምነት የሚጠይቅ ነው የሚል አይነት ትርጓሜ የሚሰጡት አሉ እና ገና ከመጀመሪያው አጨቃጫቂ የሆነ ጉዳይ ይሆናል ማለት ነው የህገ መንግስት ማሻሻል አማራጭ ገና ራሱ ህገ መንግስቱ የሚሻሻልበት መንገድ ህገ መንግስታዊነት ራሱ አጫቃጫቂ ሊሆን ይችላል። ለምሳሌ አሁን ከትግራይ ጋር ሰጠጋ ውስጥ እንዳሉ እናውቃለን። ትግራይ ምርጫውን መስተላለፍ የለበትም ከሚሉት ውስጥ ነው። የትግራይ ባለስልጣናት እንደዛ እያሉ ነው። የህገ መንግስት ማሻሻል ምርጫውን የትግራይ ክልል ምክር ቤት አልቀበልም ቢል እና እኔም ስላልተቀበልኩት ቤተው ስላደረግኩት መሻሻል አይችልም ቢል። ወደ ህገ መንግስታዊ ክርክርና ጭቅጭቅ ውስጥ ነው የምንገባው ማለት ነው። ፖለቲካሊም ጥሩ አይመስልኝም። ብትስማሙ ባትስማሙ ተሻሽላል ላያቸው ላይ ፖዝ ይደረጋል ቢባል አሁን ያለውን የፖለቲካ ሁኔታ የባሰ ውጥረት ውስጥ የሚከት ይመስለኛል። ከዚህ ከዚህ አንጻር ሲታይ፣ እንደኔ እንደኔ የህገ መንግስት ማሻሻል አማራጩ ጥሩ ነው ብዬ አላስብም። ግን ቢሆን እነ አሁን ያልኳቸው ጭቅጭቆች ባይኖሩ ግን መፍትሄ ከመስጠት አንጻርና ግልጽነቱ አንጻር ከምናልባት በጣም ጥሩ አማራጭ ሊሆን ይችል ነበር እነኝህ አሁን ያነሷቸው ችግሮች ናቸው፣ እሱን ጥሩ ያልሆን አማራጭ የሚያደረጉት ለማለት ነው። ዶክተር ዘመላክ አይተነው በደቡብ አፍሪካ ዌስተርን ኬፕ ዩኒቨርሲቲ ፌሎና በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናቶች ማዕከል ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።